የአሜሪካ ድምፅ ነው በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ 2 2014 ዓ ም ዝግጅታችን ጀመረ ወደ ቴክኖሎጂ የሚወስዳቸው የመማሪያ ሲስተም ካልፈጠርም በስተቀር እኛ ባደግንበት ልጆቻችን እናሳድግ ማለት እየከበደ መጥቷል። ህብረተሰቡን ከነዚህ ንግድ ተቋማት ጋር እንዴት እናገናኝ የሚለውን ነገር ነው። በዛ መሰረት ነው መነሻ ያደርግ ነው። በውጭ ሀገራት የሚኖሩ ኢትዮጵያን ከሚገጥሟቸው ችግሮች መካከል ለተወሰኑት መፍትሄ ይዘው ብቅ ያሉ በሰሜን አሜሪካ የሚኖሩ ወጣቶች ናቸው፣ የምሽት እንግዳችን ናቸው። የድጋፍ ከምክል ለሚያደርጉ ድርጅቶች እንደ ፕሪኮንዲሽን የመጠቀም እድሉ ከፍተኛ ስለሆነ የሚኖረው ተጽዕኖና አስተዋጽኦ በጣም ከፍተኛ ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለፌዴራሉ መንግስት በጽንስ ማቋረጥ ላይ ስልጣን የሚሰጠውን ህግ በመሻር ግዛቶች ጽንስ ማቋረጥ በራሳቸው እንዲወስኑ ፈቅደዋል። ይሄ ውሳኔ እንደ ኢትዮጵያ ባሉ ሀገራት የሥነ ተዋልዶ አገልግሎቶች ላይ ምን አይነት ውጤት ይኑረዋል? ማሪስ ሎፕስ የተባለው ድርጅት የኢትዮጵያ ኃላፊ የሆኑትን አቶ አበበ ሽብሩን ነው ቀደም ብለን የሰማናቸው ቀሪ ሐሳቦቻቸው በምሽቱ ተካተዋል። ተጨማሪ ዘገባዎችና የሙዚቃ ግብዣም የዛሬው ስርጭት አካል ናቸው። ጥና ስትልኝ እንደምናመሻችሁ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሀብታሙ ስይም ነኝ። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በቀጥታ በመደመጥ ላይ ይገኛሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ያስጥልኝ አድማጮች፣ ከዜናዎቹ ጋር ኤደን ገረሙ ነኝ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አላደሃ በዓል አደረሳችሁ እንላለን። በእስልምና እምነት ተከታዮች ዘንድ ታላቅ ከበሬታ የሚሰጠውና ሁለተኛው ትልቁ በዓል ኢድ አላደሃ በመላው ዓለም ተከብሮ አለ። በዓሉ ዘንድሮ በአነስተኛ የሀጂ ተጓዦች ቁጥርም በመካም ተከብሮ ውሏል። የመጀመሪያው ጀንበር ከወጣችበት ሰዓት አንስቶ በምዕራብ ሳውዲ አረቢያ መካ አቅራቢያ ባለው ሚና በተሰኘው አካባቢ አነስተኛ ቁጥር ያላቸው ምዕመናን ሶስት ማዕዘን በሆነው እና ሰይጣንን በሚወክለው የኮንክሪት ግንብ ላይ ድንጋይ ወርውረዋል። ይህም አብርሃም ልጁን እስማኤልን ሊሰዋ በተጓዘበት ወቅት ሰይጣን የአምላኩን ትዕዛዝ እንዳይቀበል ሶስት ጊዜ የተፈታተነውን ይወክላል። ይህ ቦታ ባለፉት ዓመታት በቦታ መጣበብ ሳቢያ ከፍተኛ የሆነ መረጋገጥ የደረሰበት አካባቢ ነው። በእስልምና እምነት ተከታዮች ዘንድ ከአምስቱ ማዕዘኖች አንድ የሆነው እና ሙስሊሞች ቢያንስ በሕይወት ዘመናቸው አንዴ አቅማቸው ከፈቀደ የሃጂን ጉዞ እንዲያደርጉ በሚያዘው ትዕዛዝ ትእዛዝ መሰረት ይሄ ወቅት ከፍተኛ ቁጥር ያላቸው ሙስሊሞች ከአለም ዙሪያ የሚሰባሰቡበት ነበር። እንደ አውሮፓውያን አቆጣጠር በ2019 ዓ ም ሁለት ነጥብ አምስት ሚሊዮን ሙስሊሞች ይህንን ጉዞ ተካፍለዋል። ይሁን እንጂ ከዛ በኋላ ባሉት አመታት ሳውዲ አረቢያ የኮቪድ-19 ስርጭትን ለመቆጣጠር በምታደርገው ጥረት የተነሳ የተጓዦች ቁጥር ላይ ገደብ በመጣሏ ምክንያት የተጓዦቹ ቁጥር በከፍተኛ ሁኔታ የቀነሰ ሲሆን በዚህ ዓመትም አንድ ሚሊዮን ሙሉ ለሙሉ የኮቪድ-19 ክትባት የወሰዱ ሙስሊሞች ብቻ ተገኝቷል። ከነዚህ ውስጥም 780 ሺህ ያህሉ የውጭ ሀገር ዜጎች ናቸው። የሀጅና ኡምራ ጉዞ እስከ 5000 ዶላር የሚያወጣ ሲሆን በደህናው ወቅት ሳዑዲ አረቢያ እስከ 12 ሚሊዮን ዶላር ድረስ ገቢ የምታስገባበት ወቅት ነበር። የዩናይትድ ስቴትስ እና የቻይና ከፍተኛ ባለስልጣናት በሀገራቱ መካከል ያለውን ውጥረት ለማርገብ ዛሬ ተወያዩ። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከቻይናዎቻቸው ዋንጊው ጋር የቡድን ሀያ አባላት ስብሰባ እንዳበቃ በኢንዶኔዥያ ባሊ ተገናኝተው ነው የተወያዩት። ከስብሰባ በፊት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዩናይትድ ስቴትስና በቻይና መካከል ያለውን ውስብስብና የራሱ የሆነ ውጤት የሚያስከትለውን ግንኙነት ብዙ ሊወራበት ይገባል ሲሉ ተናግረው ነበር። የቻይና የውጭ ጉዳይ ሚኒስትር ዋንግ በበኩላቸው ቻይናና ዩናይትድ ስቴትስ በትክክለኛው ጎዳና እንዲጓዙ በጋራ መስራት ይጠበቅባቸዋል ብለዋል። ዩናይትድ ስቴትስና ቻይና በቻይና በስተደቡብ በኩል የባህር በርና ስልታዊ ቦታ በሆነችው በታይዋን በንግድና በሰብአዊ መብት አያያዝ ሁኔታዎች አይስማሙም። በዛሬ ሁለት ያደረጉት ስብሰባም የአየር ንብረት ለውጥን፣ አለም አቀፍ የጤና ስርዓትን፣ የጸረ ናርኮቲክ ውጊያዎችንና በማይናማር ያለው ሁኔታዎችን የሚዳስሱ እንደሆነ የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ዳንኤል ኪርትንብሪክ ተናግረዋል። የብሊንከንና የዋንግ የመጀመሪያው ስብሰባ በሁለቱ ሀገራት የጋራ ግንኙነት ላይ የሚያተኩር ሲሆን ሁለተኛው ስብሰባቸው ደግሞ በቀጠናዊና አለም አቀፍ ጉዳዮች ላይ የሚያተኩር እንደሆነ የዲፕሎማሲ ህትመቶች አስታውቋል የጃፓን የቀድሞ ጠቅላይ ሚኒስትር ሺንዞ አቤ አስክሬን ወደ ቶኪዮ ተወሰደ የጃፓኑ የቀድሞ ጠቅላይ ሚኒስትር ሺንዞ አቤ አስክሬን በሞተረኞች ታጅቦ ግድያ ከተፈጸመበት ከናራ ከተማ ወደ ቶኪዮ ተመልሷል በሽንዞ መኖሪያ ቤት አካባቢም ለቀስተኞች ተሰባስበው ታይተዋል የሺንዞ ግድያ ተከትሎ የሀገሪቱ የፖለቲካ ስርዓትም ሁኔታውም በዴሞክራሲ ላይ የተደረገ ጥቃት ሲል ገልጾታል ፖሊስ የ41 ዓመቱን ጥቃት አድራሽ ወዲያውኑ በቁጥጥር ስር ሊያውል ችሏል። የአካባቢው ፖሊስም የነበረው የጸጥታ ሁኔታ የላላ እንደነበር አምኗል። የናራይ ፖሊስ ኃላፊ ቶማይኪ ኦኒዙካ በሰጡት ጋዜጣዊ መግለጫ የተፈጠረውን ሁኔታ ካየን በኋላ የደህንነት ክፍተት አልነበረም ልንል አንችልም ብለዋል። ኃላፊው ፖሊስ የተፈጠረውን ሁኔታ መርምሮ አስፈላጊውን ለውጥ ለማምጣትም እንደሚሰሩ ከፍተኛ የሆነ ኃላፊነት ይሰማኛል ሲሉ ገልጸዋል። የጃፓን ከፍተኛ ምክር ቤት ምርጫም በተያዘለት ቀን ቀጠሮ መሰረት በነገው ዕለት ይካሄዳል። የጃፓን ጠቅላይ ሚኒስትር ፋሚዮ ኪሺዳ አርብ ዕለት ከተኩሱ በኋላ በአስቸኳይ ወደ ቶኪዮ ተመልሰው የክልል ኃላፊዎችን ካዋዩ በኋላ በድጋሚ ለምረጡኝ እንቅስቃሴ ወጥተዋል። ግድያውን ተከትሎም እጅግ ከወንጀል ነፃ የሆነችው ጃፓን ጠቅላይ ሚኒስትር ኪሺዳ የምረጡኝ ዘመቻና ንግግር ሊያደርጉ እየተሰናዱ ባሉባት በጃፓኗ ፉጂዮሺዳ ከፍተኛ የብረት መመርመሪያ መሳሪያዎች ተተክለዋል። አድማጮች፣ ይህ ዜና እየተላለፍላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በመጨረሻም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከቻይናው አቻች ጋር በዩክሬን ጉዳይ ላይ መወያየታቸውን ገለጹ። ከአምስት ሰዓታት በላይ በፈጀው የሁለቱ ሀገራት ውይይት ቤጂንግ ከሞስኮ ጋር ያላትን ሕብረት እንዲሁም ደግሞ ሩሲያ በዩክሬን ላይ የምታደርሰውን የኃይል ጥቃት በተመለከተ ተነጋግረናል ሲሉ ከውይቱ በኋላ በነበረው ጋዜጣዊ መግለጫ ላይ ሚኒስትሩ ተናግረዋል። ብሊንከን የቻይናው ፕሬዚዳንት ዢ ጂንፒንግ ከሳምንታት በፊት ለፑቲን በመደወል ከሩሲያ ጋር ለመተባበርና በጋራ ለመቆም መወሰናቸውን በግልጽ ተናግረዋል ብለዋል። ይህን ተከትሎም የዩናይትድ ስቴትስ ባለስልጣናት ቻይና ሩሲያ ዩክሬንን ለመጣል በምታደርገው ልዩ ወታደራዊ ተልዕኮ ላይ የመሳሪያ ድጋፍ ካደረገች በቻይና ምርቶች ላይ ማዕቀብ ለመጣል ማስጠንቀቂያ ሰጥተዋል። አድማጮች፣ የምሽቱ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶዎች ጋር ታምሹ ዘንድ በአክብሮት እንጋብዛለን። ኤደን ገረመውን ለዜናው አመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁ አላችሁት። ለምሽቱ ወደ ሰነቅናቸው መሰናዶዎች እንሻገር። ዩናይትድ ስቴትስ ውስጥ በሮና ዌድ መካከል ያለ ሙግት ጉዳይ ተብሎ የሚጠራውና ላለፉት 50 ዓመታት ሲሰራ የቆየውን ጽንስ ለማቋረጥ ፌዴራል ሕገ መንግሥታዊ ከለላ ሲሰጥ የቆየውን ሕግ ጠቅላይ ፍርድ ቤቷ በቅርቡ ገልብጦታል። ጠቅላይ ፍርድ ቤቱ ጽንስን በማቋረጥ ጉዳይ ግዛቶች በራሳቸው እንዲወስኑ ፈቅደዋል። ይህ ሁኔታ አሜሪካ ውስጥ ከፍተኛ ውዝግብ አስነሳና የፖለቲካ ጉዳይ ከመሆኑ በተጨማሪ በዓለም አቀፍ ደረጃም በወሊድ መከላከያና ጽንስን በማቋረጥ አገልግሎቶች ላይም የሰፉ ተግዳሮቶችን መደቀኑን ባለሙያዎች እየተናገሩ ናቸው። ለመሆኑ ይህ አዲስ አቅጣጫ በአፍሪካውያን በአጠቃላይ በተለይ ደግሞ በኢትዮጵያውያን ሴቶችና በጤናቸው ላይ የሚያሳድረው ውጤት ምን ይሆን? ኤደን ገረመው ዝርዝሩን ታሰማናለች። እንደ ኤሮፓያን አቆጣጠር ሰኔ 24 2022 ዓ.ም የዩናይትድ ስቴትስ ጠቅላይ ፍርድ ቤት በሀገሪቱ ጽንስ ማቋረጥን ህገ መንግስታዊ መብት ያደረገውን ሮቪና ዌድ በመባል የሚታወቀውን ታሪካዊ ውሳኔ ሻረው። ይህም የፌዴራል መንግስቱ በጽንስ ማቋረጥ መብትን ማስከበር ላይ ስልጣኑን ሙሉ ለሙሉ ለግዛቶች አሳልፎ የሚሰጥ ፖሊሲ ሲሆን ያለፈውን ሳምንት በዩናይትድ ስቴትስ የሚገኙ ሴቶች በዜግነታቸው የሚገባቸውን መብት የሚሽር በገዛ አካላቸው ላይ እንዳይወስኑ የሚያደርግ ህግ ነው ተብሎ እየተወገዘ ይገኛል። የዚህ ፖሊሲ ለውጥም ጽንስን ማቋረጥን ህገ ወጥ በሚያደርጉ ግዛቶች የሚኖሩ ሴቶችን ጤና ስጋት ላይ የሚጥል መሆኑን የህክምናና የፖሊሲ ባለሙያዎች እየተነበዩ ይገኛሉ። ይህ በዩናይትድ ስቴትስ የተወሰነ ፖሊሲ ታዲያ አለም አቀፍ ስጋትንም ደቅኗል። አቶ አበበ ሽብሩ የማሪስቶፕስ ኢንተርናሽናል ኢትዮጵያ ዳይሬክተር ናቸው። ይሄ ፖሊሲ ዩናይትድ ስቴትስ ባለም አቀፍ ደረጃ በስነ ተዋልዶ ጤና ላይ ያላትን ልገሳ የሚቀንስ እንደሆነ እና ይህም ኢትዮጵያን ጨምሮ በብዙ አፍሪካውያን ሴቶች ላይ የሚያመጣው ተግዳሮት እንዳለ ያስረዳሉ። እንግዲህ በመሰረታዊነት አሁን የተላለፈው ውሳኔ በተለይ የአፍሪካ ሴቶችን መብት የሚገድብ የስነ ተዋልዶ እና የቤተሰብ ዕቅድ ተጠቃሚነታቸውን አቅም የሚያሳንስ እነዚህ ተደማምሮ በአፍሪካ ደረጃ የእናቶችን ሞት ቁጥር ከመጨመር አኳያ አስተዋጽኦ የሚያበረከት ነው፣ ሞትን ከማፋጠን አኳያ። ስለዚህ ታሳቢ ያደረገ ያለውን ነባራዊ ሁኔታ ያላገናዘበ ነው። ምናልባትም ህጉ የጸደቀው አሜሪካ ላይ ነው፣ አፍሪካ ጋር ምን አገናኝ የሚለው ነገር ልናይ እንችል ይሆናል። ምናልባት ያ እንግዲም ባለንበት ነባሪያ ሁኔታ አሜሪካ ላይ የሆነ ነገር የሚፈጸም ሪፕል ኤፌክት አለው። ቀጥታ ወደ አፍሪካ የመምጣቱ ድል እጅግ በጣም ከፍተኛ ነው። ኢሮፕ ላይ የሚፈጸሙ አንዳንድ ውሳኔዎች ሌሎች አገሮች ላይም እንደዚሁ ተግባራዊ ሁኔታ አላቸው። ምክንያቱም አብዛኛው ድጋፍ ቅድም ድጋፍ የምናገኘው ልገሳ የምናገኘው ከተለያዩ ዓለም አቀፍ ድርጅቶች እና አገሮች ነው። ስለዚህ እነዚያን ውሳኔዎች በተለይ የድጋፍ ለሚያደርጉ ድርጅቶች እንደ ፕሪኮንዲሽን የመጠቀም ዕድሉ ከፍተኛ ስለሆነ የሚኖረው ተጽዕኖና አስተዋጽኦ እጅግ በጣም ከፍተኛ ነው። ዩናይትድ ስቴትስ ውስጥ በፕሬዝዳንት ዶናልድ ትራምፕ የጸደቀው በፅንስ ማቋረጥ ጉዳይ ለዓለም አቀፍ ድጋፍ የሚያግደውን ግሎባል ጋግ ሩል የተሰኘውን ሕግን ተከትሎ ሜርስቶፕስ ኢንተርናሽናል ላለፉት አራት ዓመታት ከአሜሪካ መንግስት ድጋፍ አግኝቶ እንደማያውቅ የሚናገሩት ዳይሬክተሩ የአሁኑ ፖሊሲ ደግሞ ተጨማሪ ስጋት ደቅኗል ይላሉ። ብዙ አፍሪካ ሀገሮች ውስጥ የስነ ተዋልዶና የቤተሰብ አገልግሎት አቅርቦት እጅግ በጣም በከፍተኛ ሁኔታ ነው ያለው ይሄ ምናልባት ይሄ ውስንነት ቅድም ያልኩትን የተደራሽነት የተደራሽነትን አጠቃላይ ገጽታ የሚገድብ በመሆኑ ያ በመሆኑ ምናልባት ሴቶች፣ እናቶች፣ ልጃገረዶች ላልተፈለገ እርግዝና የመዳረጋቸው እድል ከፍተኛ ነው። ይሄ ያልተፈለገ እርግዝና ደግሞ ምናልባት ላልተፈለገ የፅንስ ማቋረጥ ሊወስዳቸው ወይ ደግሞ ወደዛ ሊያመራቸው ስለሚችል ያ ተደማምሮ ደግሞ የሞት ቁጥርን በጣም በከፍተኛ ሁኔታ ሊጨምር ይችላል። በተለይም ኃይሉ የአዲስ አበባ ነዋሪ ስትሆን የሶስት ልጆች እናት ናት። ፅንስ ማቋረጥን ሃይማኖቴ ባይፈቅድም በዩናይትድ ስቴትስም ቢሆን ተገደው ለተደፈሩ ሴቶች ግን ሕጋዊ መብት ቢደረግ መልካም ነው ትላለች። የመጀመሪያው ሀሳቤ ምንድን ነው? የተደፈሩ ሴቶች ልጁም ማልኮ የስለንቦናቸው ግድበነታቸውም ላይ በልጆቻቸውም ላይ ስለሚፈጠር ለነሱ ቢሆን ጥሩ ነው ብዬ አስባለሁ። ግን እንደ ሃይማኖቴ እንደ ራሴ ደግሞ ልጅን ማጥፋትና ፅንስን ማቋረጥ ጥሩ ነው ብዬ ስለማላስብ ለሁለቱም እኔ ትንሽ መሀል ላይ ነው ያለሁት እና በሁለት በኩል ቢሆን ወይም ደግሞ የተደፈሩ ሴቶች ብቻ ምናምን ላይ ተረጋግጦ ቢደረግ ለሁሉም ሰው ሳይሆን ለዛ ዓይነት ሰዎች ብቻ ቢደረግ ቤተልሄም የቤተሰቧን ቁጥር ለመመጠን የወሊድ መቆጣጠሪያ እንደምትጠቀምና አገልግሎቱንም ከመንግስት ሆስፒታሎች በነጻ ማግኘቷን ትገልጻለች። ይህን ተከትሎም በዩናይትድ ስቴትስ የወጣው ፖሊሲ የወሊድ መከላከያና የጽንስ ማቋረጥ አገልግሎት የሚውሉ መድኃኒቶች ላይ ተመን እንዲወጣላቸው ቢያደርግ አሊያም እነዚህ መድኃኒቶች ወደ ሀገር መግባታቸው ቢቀንስ በሴቶች እና እናቶች ላይ ትልቅ አደጋ ይጋርጣል ትላለች። በተለያየ ሀገራት አንደኛ የኢኮኖሚው ችግር ስላለ የወሊድ መቆጣጠሪያና እንደዚህ መከላከያ ነገሮች መኖር አለባቸው። በጣም የሕዝብ ብዛት ትልቅ ነው። በዚህ ላይ ደግሞ የግንዛቤው ችግር ስላለ መቆጣጠሪያው ገብቶ በእርዳታ አንደኛ የአቅም ችግር ስላለ በእርዳታ ገብቶ ሰዎች መከላከል አለባቸው እያስባሉ፣ አለበለዚያ ያልተጠበቀ እንትን ነው የሚመጣው ልጆች ደግሞ የቤተሰብ ምጣኔ የዓላማ አካላት ይኖራል። ስለዚህ እርዳታ መኖር አለበት። በጣም አይኖርም። እሷ ጋር ተመሳሳይ ሀሳብ የሚጋሩት ደግሞ በአዲስ አበባ ጋንዲ መታሰቢያ ሆስፒታል የአንድ መስኮት ሐኪም የሆኑት ዶክተር እስማኤል አሚኑ ናቸው። ዶክተር እስማኤል በአንድ መስኮት አገልግሎት ጥቃት የደረሰባቸው ሴቶች የህግና የስነ ልቦና አገልግሎት እንደሚያገኙ ጠቅሰው በዋናነት ግን እርግዝናና ሌሎች ኤች አይቪን ጨምሮ ለአባላ ዘር የሚዳርጉ በሽታዎች እንዳይከሰቱ የሚረዱ መድኃኒቶች፣ እንዲሁም እርግዝና ተከስቶ ለሚመጡት ደግሞ የጽንስ ማቋረጥ አገልግሎቶች እንደሚሰጡ ይገልጻሉ። እንግዲህ ጥቃት ደርሶባቸው የሚመጡ ሰዎች ብዙ ሊሆኑ ይችላሉ። ወደ አምስት ሴንተሮች አሉ ይህን አገልግሎት የሚሰጡ በጋንዲ መታሰቢያ ሆስፒታል ግን በቀን ብቻ ወደ መቶ መቶ አስር ሰው ይመጣል። በዚህ መሀል እንግዲህ ፈጥነው የመጡ በሶስት ቀን ውስጥ የመጡ ከሆኑ መከላከያ ሕክምና እንሰጣቸዋለን ማለት ነው። ነገር ግን አንዳንዴ ደግሞ ዘግይተው ይመጣሉ። ቤተሰብን ፈርተው ወይ ጥቃት አድራሹ ጉዳት አደርስብሻለሁ ብሎ ሲል ያኔ ምናልባት ከሶስት ወር ከአራት ወር ከአምስት ወርም ወይ ከዛም በላይ እስከ ሰባት ስምንት ወር ቆይቶ ሊመጡ ይችላሉ። ያኔ ታዲያ የተለያየ አላስፈላጊ እርግዝና ተከስቶ የሚመጡበት አጋጣሚ ያለ ማለት ነው። ለዚህ ቁጥሩ ከመቶ እስከ መቶ ሀያ ሊሆን ይችላል ማለት ነው በቀን በሳምንት ደግሞ እንደዛው ማባዛት ይቻላል ማለት ነው እና ይሄ እዛ መከልከሉ ከኛ ጋር እዚህ ጋር አቅርቦት የሚቀንሱ ነው ከተገኘ እጅግ በጣም ከፍተኛ ጉዳት በሀገራችን ውስጥ ሊያስከትት ይችላል ማለት ነው። ይህ ልጅ የታልኩትን ምንድን ነው፣ በፊት ጽንስ ማቋረጥ ቶታሊ ክልክል ነበር። በፊት በዛ ምክንያት ሰው እንደዚህ ከቤተሰብ ወይ በመደፈር በሚያደርግበት አጋጣሚ ወይ ደግሞ ሆስፒታል ሄደው ሲጠይቁ አይቻልም ከተባሉ ዞሮ ዞሮ እሱ ማቋረጥ ስላለባቸው የተለያዩ ባህላዊ ቤት ሄዳሉ ወይ ቤት ውስጥ ሄዳሉ። አብዛኛው ሕጻናቶች ወጣቶች፣ እና እናቶች ለሞት ይዳረጋሉ። ስለዚህ እዛ እንደዚህ አይነት ውሳኔ መወሰኑ ለሀገራችን ከፍተኛ ጉዳት ሊያደርስ ይችላል ብዬ አስባለኝ። የሜርስቶፕስ ኢንተርናሽናል ኢትዮጵያ ዳይሬክተር አቶ አበበ ሽብሩ በዓለም አቀፍ ደረጃ መደረግ አለባቸው የሚሏቸውን ሶስት ነጥቦች ይጠቁማሉ። በእኔ በኩል ሶስት ነገሮች መደረግ አለባቸው ብዬ አስባለሁ። አንደኛው ስለዚህ ይሄን ህግ በመንተራስ ህጉ ሊያመጣ የሚችለውን ጉዳት በመተንበይ በማሳየት ከፍተኛ የሆነ የአድቮኬሲ ስራ መስራት አለብን ብዬ አስባለሁ። አንድ እሱ ነው። ሁለተኛ ምናልባትም የአሜሪካን መንግስት ፈለግ ተከትለው የሚሄዱ ሌሎች አገሮች ካሉ እና ምናልባትም ልገሳቸውን ልገሰነታቸውን ወይም ደግሞ እስካሁን የሚያደርጉትን አገልግሎትና ድጋፋቸውን አሁን በአሜሪካ መንግስት ወይ በፍርድ ቤት በወጣው በጸደቀው ህግ ተንተርሰው የሚሰጡ ከሆነ አሁንም በከፍተኛ ሁኔታ ችግር ሊፈጠር ስለሚችል ያን ቀድሞ የማሳየት እና አሊያንሳችን አሁን በተለይ ድጋፍ የሰጡ ያሉ ለጋሽ ድርጅቶች ጋር የማጠናከር ስራ ነው የመስራት ያለብን። ሶስተኛው አገሮች ይህን ችግር ለመፍታት በራሳቸው ሪሶርስ በራሳቸው ሀብት ሊከሰት የሚችለውን ክፍተት እንዲሞሉ የማስቻል በተለይ በለጋሽ ድርጅቶች ላይ ያለውን ምንድን ነው ጥገኝነት በቀስ በቀስ የማላቀቅና በራስ ሪሶርስ ወይም በራስ ሀብት የራስን ችግር የመፍታት አቅም። የአሜሪካ ድምጽ ያነጋገራቸው ባለሙያዎችና አስተያየቱ ሰጪዎች በሙሉ ታዲያ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የወሰነው ሮና ዌድን የሚቀለብሰው ሕግ ዓለም አቀፍ ዳፋ እንዳለው ሁሉም ይስማማሉ። በአሜሪካ ድምጽ ላይ ተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። በመቀጠል ደግሞ ነዋሪነታቸውን በሰሜን አሜሪካ ካደረጉ ሁለት የፈጠራ ባለሙያዎች ጋር ወዳደረግነው ውይይት እናቅና። ዛሬ እንግዶቼ ነዋሪነታቸውን በዩናይትድ ስቴትስ ያደረጉ በተለይ ደግሞ ትውልድ ኢትዮጵያ ላይ ያነጣጠሩ ቴክኖሎጂ ውጤቶችን ይዘው ብቅ ያሉ ወጣቶች ናቸው። የመጀመሪያው እንግዳዬ ጥላሁን አለማየ ይባላል። ከአምስት ጓደኞቹ ጋር በመሆን ያቀረቡት የኤሌክትሮኒክ መጽሐፍ ትውልድ ኢትዮጵያን ሕጻናት በቀላሉ የአማርኛ ቋንቋ ንባብ እንዲማሩ ለማገዝ ያቀደ ነው። ስለ መጽሐፉና በአጠቃላይ በዘርፍ ውስጥ መታወቅ ስላለባቸው ጉዳዮች ያጫውተናል። ጥላሁን በቀጥታ መስመራችን ላይ ይገኛል። ጥላሁን እንኳን ወደ ዝግጅታችን በሰላም መጣ። እንኳን ደህና ቆየን ሀብታሙ። ሁለተኛው እንግዳይ ደግሞ ብርሃኑ በየነ ነው። ብርሃኑ አደይ አፕ የተሰኘው ትውልድ ኢትዮጵያውያንን የንግድ ማህበረሰብ፣ የሃይማኖት እንዲሁም ማህበራዊ ግልጋሎት ተቋማትን ከአገልግሎት ፈላጊዎች ጋር የሚያገናኝ አውታር የፈጠረ አደይ ቴክኖሎጂስ ድርጅት አጋር መስራች ነው። እሱም በተመሳሳይ በተያያዥ ጉዳዮች ላይ ሀሳቡን ሊያቀበለን ፈቅደዋል። ብርሃኑ፣ አንተም እንኳን በደህና መጣ። ቴንኪው ሀብታሙ እንኳን ደህና ሁለታችሁንም በድጋሚ በእጅጉ አመሰግናለሁ። አስቀድሜ ላቀርብላችሁ የምፈልገው ጥያቄ ትውልደ ኢትዮጵያ ላይ ባነጣጠሩ ቴክኖሎጂ ነክ ስራዎች እንድትሳተፉ የገፋፏችሁ ምክንያቶች ምንድን ናቸው የሚል ነው። የኢትዮጵያ ማህበረሰብ በሰሜን አሜሪካ ውስጥ የሚኖረው የእናንተን የመሰሉ ፈጠራዎች የሚያስፈልጉበት ወይም እንዲፈልግ የሚያደርጉት ምክንያቶችስ ምንድን ናቸው የሚለውን የመጀመሪያ ጥያቄ ነው የሚሆነው። ከጥላሁን ልጀምር። ጥላሁን ያንተን ሀሳብ ልስማና ወደ ብርሃን ይሻግራሉ። እሺ ምንድነው? ኮሚኒቲያችን በጣም ብዙ ነው እና በሰሜን አሜሪካ ያለው ኮሚኒቲ በጣም ብዙ ነው። ባለን ኮሚኒቲ አንጻር ለእኛ የተሰሩ ብዙ ነገሮች የሉም። ስፔሻሊ ልጆች ላይ የተሰራ ማለት ነው። ልጆች ላይ ብዙ ትኩረት አናረግም። ልደት ስናከብርም የልጆች እቃ ይዘን ከመሄድ ይልቅ የትልልቅ ሰው መጠጦች እና የተለያዩ ነገሮችን ይዘው የመሄድ ልምዶች አለን። ከዛ በተረፈ ልጆች ባህላቸውን፣ ቋንቋቸውን የወላጆች እነሱ እዚህ ቢወለዱም ወላጆቻቸው ከየት መጡ የሚለውን ነገር ይዘው እንዲያድጉ የሚያስችል ብዙ የተሰራ ነገር የለም እና እሱን ምክንያት በማድረግ እሱን አስበን አይተን እኛም ልጆች ስላሉን ልጆቻችንን እንዴት እናሳድግ በሚለው ሂደት ውስጥ የመጣ አይዲያ ነው የእኛ ስራ። እና ኮሚኒቲው ያስፈልገዋል ብለን አስበን የተነሳንበት ምክንያት ከዚያ የተነሳ ነው። አመሰግናለሁ። ጥላሁን ብርሃኑ ወደ አንተ ልምጣ። ይህንን አንተ እና አጋሮችህ ወደ ሥራ ያስገባችሁትን አደ የተሰኘ መተግበሪያ ለመጀመሪያ ያነሳሳህ ምክንያቱ ምንድን ነበረ? በኢትዮ በዚህ በዩናይትድ ስቴትስ በሚኖረው የኢትዮጵያ ማህበረሰብ ውስጥ ያየኸው መነሻ ወይም ምክንያት ምንድን ነው? ወደዚህኛው ፈጠራ ይገፋል። ዋናው ዋናው ያው ጥላሁን እንደተናገረው ብዙ ኢትዮጵያውያን አሉ እዚህ አካባቢ፣ ብዙ ደግሞ የንግድ ተቋማት ያው ናን ፕራፊት የሆነ ኦርጋናይዜሽኖችም አሉ። እና ዋናው ነገር ያው ህብረተሰቡን ከነዚህ ንግድ ተቋማት ጋር እንዴት እናገናኝ የሚለውን ነገር ነው። በዛ መሰረት ነው መነሻ ያደረግ ነው። አሁን ለምሳሌ እዚህ አካባቢ ብዙ ዲሲ፣ ሜሪላን፣ ቨርጂኒያ ብቻ ሳይሆን ኖርዝ አሜሪካ ውስጥ ብዙ የኢትዮጵያ ገበያዎች አሉ፣ ሬስቶራንቶች አሉ እንደዛ እንደዛ የመሳሰሉ ቢዝነሶች አሉ። ከዛ በተጨማሪ ደግሞ ዶክተሮች፣ ላውየሮች አሉ። በደንብ በምናውቀው ቋንቋ አነጋግረው ችግራችንን መፍትሄ የሚሰጡ ብዙ የገበያ ቦታዎች አሉ እና እንዴት ነው ህብረተሰቡን ከእነዚህ ቢዝነሶች ጋር በቀላሉ በሆነ መልኩ ማገናኘት የምንችለው በሚል ነው መነሻው ዋን ላይ ነበረው እንግዲህ እነዚህን ምርቶች ይዛችሁ ወደ ማህበረሰቡ በምታመሩበት ጊዜ የገጠሟችሁ ፈተናዎችና መሰናክሎች ውስጥ ምን ነበሩ? አዲስ ምርቶች እንደመሆናቸው መጠን ለማስተዋወቅም ሊሆን ይችላል። እንደው በአጠቃላይ ደግሞ ውጤታማ የሚሆኑና ፋይዳ ያላቸው መሆኑን ለማሳወቅ በምታደርጉት ጥረት ምን አይነት ፈተናዎች ገጠማችሁ? ጥላሁን፣ ወደ አንተ ለምጣና ላብነት፣ የአንተ የኤሌክትሮኒክ ማንበቢያ በወላጆች ዘንድ ያልተለመደ ነው። ምክንያቱም በአማርኛ ቋንቋ የተዘጋጀ ራሱ ንባብ፣ መዝሙርና ሌሎች ነገሮችን የሚያስተምር መሳሪያ ነው። እንዴት ነበረ ውጣ ውረዱ? ምንስ ገጠመህ ለማስታወቅ ባደረከው ጥረት ውስጥ? ለማስታወቅ ከምናደርገው ጥረት በፊት በምርት ወቅት የነበሩ ብዙ ችግሮች ነበሩ። አንደኛ ያው ኮቪድ ስለነበረ ሺፕመንት ችግር ነበረ። ያው ሌሎች እንደምታውቀው ያው መስራት አለብህ። ይሄ ይሄ ቢዝነስ ገና አላደገም፣ ራሱንም አልቻለም፣ እና መስራት አለብን እና ጊዜም የለንም። ሁላችንም ሰራተኞች ነን፣ ቤተሰብ አስተዳዳሪዎች ነን እና ከዛ አንጻር ጊዜን አስታ እንትን ብሎ እሱንም ይህንን ፕሮዳክት ማውጣቱ ትንሽ ቻሌንጅ ነበረው። ከዛ በማስተዋወቅ ውስጥ ስንመጣ ብዙ ሰዎች እንዳልኩ ነው ቅድም። ልጆች ላይ ብዙ አልሰራንም፣ እንደሌላው ማህበረሰብ ብዙ አልሰራንም። አሁን እዚህ ሀገር ብትሄድና ኤኒ ስቶ ብትገባ የልጆች ቶይስ ብታይ፣ የመማሪያም ሆነ የመዝናኛ ቶዮች በጣም በጣም ብዙ ናቸው። እና ወላጆች እሱን የመግዛት ፍላጎትም ያሳያሉ። ወደ እኛ ስንመጣ ትንሽ ቻሌንጅ ነው። ሰዎችን አሳይቶ እንዴት እንደሚጠቅም ልጆቻቸውን እንዴት ሊጠቅም እንደሚችል አስረድቶ እንትን የሚሄዱ ትንሽ ቻሌንጅ ነው፣ ግን እየመጣ ነው። ብዙ የሚደሰትም ሰዎች አሉ ደስ የሚላቸው ጥሩ አረጋችሁ፣ የሚለው ማጆሪቲው ማለት ይቻላል እንደዛ ነው የሚሰማው። እና ከዛ በተረፈ አንዳንዴ አንዳንድ ወላጆች በራሳቸው ባለፉበት አይነት ስታይል ልጆቻቸው እንዲማሩ የሚፈልጉ አሉ። ለምሳሌ ሀሁን ተሰቅሎ፣ ግርግዳ ላይ ተሰቅሎ እንዲህ እየጠቆም ከሀሁ እያልክ እንድታስተምራቸው ይፈልጋሉ። ያ ነገር ግን በአዲሱ ትውልድ ላይ የሚሰራ አይመስለንም በእኛ በኩል ልጆቹ ኦልሬዲ ከቴክኖሎጂ ጋር ተግባብቷል። ገና ተወልደው ትንሽ ትንሽ ጊዜ እንደቆዩ ነው ወደ ቴክኖሎጂ የሚገቡት እና ቴክኖሎጂን ያማከለ ወደ ቴክኖሎጂው የሚወስዳቸው የመማሪያ ሲስተም ካልፈጠርም በስተቀር በድሮ ስታይል፣ እኛ ባደግንበት ስታይል ልጆቻችን እናሳድግ ማለት እየከበደ መጥቷል። እና እሱ ነው አንዱ ቻለንጅ ብዬ ነው የማስበው ወላጆች አስተሳሰባቸውን ቀይረው ልጆች ከዚህ በኋላ በተለየ መልኩ መማር አለባቸው የሚለውን ነገር እንዲያስቡ ማድረጉ ነው ትልቁ። በጣም አመሰግናለሁ። ጥላሁን ብርሃኑ፣ ወደ አንተ ልምጣና በአንተ በኩል ደግሞ ሌሎች ተወዳዳሪ የሚባሉ አፕሊኬሽኖች ወይም መተግበሪያዎች አሉ በሌላ በሌላ ቋንቋ እንዲሁም ደግሞ አገልግሎቱንም ለመስጠትም የሚያስፈልግ የጀርባ እውቀትና ከበርካታ የንግድ ተቋማት ጋር አገልግሎት ሰጪዎች ጋርም የመግባባት ግዴታን የሚጠይቅ አይነት ስራ ውስጥ ነው የገባኸው። ምን ነበረው ፈታኙ ጉዳዮች ምን ነበሩ? እንዴት ሳደርገ ፈታሃቸው? ዋናው ፈታኙ ጊዜ የምትለው ያው ችግሩን አይተህ ለችግሩ ምንድን ነው መብቴ የማስቀምጠው ብለህ የምታስበት ጊዜ ነው። በዛ መሰረት ኦኬ የትኞቹን የትኞቹን ቴክኖሎጂዎች ተጠቅሜ ዩዘር ኤንዱን ተጠቃሚውን፣ ንግድ ባለቤቱን ተጠቃሚ ማድረግ እችላለሁ የሚለውን ነገር ነው። እና ዋናው መጀመሪያ ማነቆ የነበረው የሚባለው እሱን እሱን ነው። ዲቨሎፕ እያደረግን ሰው በሚያስበው መሰረት ቴቤት የምናደርግበትም ሁኔታ ነበረ የቢዝነስ ኦነሮቹንም የአፕ ተጠቃሚዎችንም ፍላጎት ያው ለማርካት ማለት ነው። ከዛ በኋላ እንዳልከው ሄደህ ከንግድ ቤቶች ጋር ተግባብተህ መስራት አለብህ። አንዳንድ ንግድ ባለቤቶች ያው የእኛ ቢዝነስ አፑ ላይ መሆን የለበትም ብዙ የሚገናኝ ነገር የለውም ብለው ደውሎ ይነግሩናል። ከእነሱ ጋር ተግባብተህ መነሳት ያለበትን ታነሳለህ። ሞር ካስተመር ኬር ካስተመር ሰርቪሱንም ብዙ በደንብ መሰራት ያለበት ነገር ነው እና ዋናው ዋናው ማነቆ የሚባለው ወይም ፈተና አለው የሚባለው እኤኒ አፕሊኬሽን ወይ ቤዝድ ዲቨሎፕመንት ካየ ችግሩ ጥያቄው ምንድን ነው ምን ችግር እንፈታለን የሚለውን ነገር ነው። እሱ መነሻ አድርገን ከዛ በኋላ የሚመጡ አሉ ከፕሮጀክት ጋር የተያያዙ ቴክኖሎጂዎችን፣ ዲዛይኖቹን ምን ምን ተጠቅመን የፈለግነውን ግብ እመታለን የሚለውን ነገር ነው እና እሱን ክላሪፋይ ማድረግ ነው አይ ቲንክ ዋናው ዋናው ፈተና ነበር የምንለው ችግሩን አይደንቲፋይ አድርገን የመፍትሄ ሀሳቦቹን የመፍትሄ ተግባሮችን እንዴት ኤክስኪዩት እናደርጋለን የሚለው ነበረ እና እሱም አንድ በአንድ ያው አልፈን እዚህ ደረጃ ደርሰናል። የሚቀጥሉት ፌቶች ላይ ደግሞ ሞር ከንግድ ባለቤቶች ጋር ከዩዘሮች ጋር ኢንተራክት እያደረግን ፕሮዳክቱን ሪፋይን እናደርጋለን እና ያው የተማርናቸው ነገሮች እነዚህ እነዚህ ናቸው አትሊስት። መልካም። እዚህ ሀገር ቀደም ብላችሁ ጠቅሳችሁታል፣ በሺዎች የሚቆጠሩ ትውልድ ኢትዮጵያውያን እንዲሁም ኢትዮጵያውያን ይኖራሉ። ይሁንና እንደ ሌሎች ማህበረሰቦች ጠንካራ የቴክኖሎጂ ፈጠራዎች የቴክኖሎጂ መስክ ውስጥ ያሉ ባለሙያዎችም ትስስር አይታይም። ይህንን ለማስተካከል ምን መደረግ አለበት? ማኅበረሰብ ውስጥ እናንተን የመሰሉ ጀማሪ የተለያየ የቴክኖሎጂ ባለሙያዎችን በምን መልኩ ነው መደገፍ ያለበት ብላችሁ ታስባላችሁ? ጥላሁን ወደ አንተ ልምጣ። እ እሺ ያው እንዳልኩ ቅድም እንዳልኩ ነው። መጀመሪያ ደረጃ አስተሳሰባችን መቀየር ነው እና ጊዜው ተቀይሯል። አሁን ከጊዜው ጋር መሄድ አለብን እና አዳዲስ የሚፈጠሩ ስራዎችን አትሊስት አይተዋቸው፣ ሞክረዋቸው ትክክል ለመጠቀም ቢሞክሩ በጣም መልካም ነው ብዬ አስባለሁ። ያው የማህበረሰቡ ሲወደው ነው የእኛም ፕሮዳክት የሚቀጥለው። እኛም የወደፊት እቅዳችንን ኮሚኒቲውን የማስተማር እቅዳችንን የምናሳካው ማህበሩ ሲቀበለን እና በዛ እንትን ሲለን ነው። እኛ የሰራነው ስራ የድረስ ድረስ አይደለም። ብዙ ጊዜ ፈጅቶብናል። ኮሚኒቲውን አስበን የእኔ ልጆች ይህ እንዲማሩት ምን ይጠቅማቸዋል፣ ብለን እንዳልኩ አምስት ሆነን የሰራ ነው። ከአምስታችን በላይ ደግሞ ሌሎችን እያማከረን አንዳንድ የልጆች ስራ ሲሆን፣ የትልቅ ሰው ነገር ስጽፍ ቀላል ሊሆን ይችላል፣ የልጆች ግን ልጆቹ ላይ እየጻፍከው የምትሄደው ልጆቹን እያነጽክበት የምትሄደው ነገር ስለሆነ በጣም ጥንቃቄ ያስፈልጋል። እና ይሄ ድረስ ድረስ አይደለም የሰራ ነው። በደንብ አስበንበት ተጠበንና ተጨንቀን ልጆቹን ይጠቅማል ብለን ያወጣነው ነገር ነው እና እንዳልከው ቴክኖሎጂዎች ሲመጡ ወላጆች ወይም ማህበረሰቡ ጊዜው ይሄንን የሚፈልግ ነው ብለው አስበው እንደኛ አይነቱን አዲስ ፈጠራ የሚያመጡ ሰዎችን ሊያበረታቱ እና ሊያስተዋውቁልን እላለሁ። በጣም አመሰግናለሁ። ብርሃኑ እንደ ኢትዮጵያውያን እዚህ ዩናይትድ ስቴትስ ውስጥ እንዳላቸው ብዛት የቴክኖሎጂ ፈጣሪዎቻቸው እንዲበራከቱ እናንተን የመሰሉ አዳዲስ ምርቶችን ይዘው ብቅ ያሉ ሰዎች ደግሞ እንዲጠናከሩ ምን ማድረግ አለባቸው ብለህ ታስባለህ? ከሞላ ጎደል ያው አሁን ብዙ ልጆች አሉ ቴክኖሎጂ ውስጥ የሚሰሩ በአይቲ ፊልድ የተሰማሩ እና እሱ በጣም የሚያበረታታ ነገር ነው። በፓስት ፋ ሲክስ ይርስ ኖትስ ያረኩትም እሱን ነው እና ዋናው ግን መቀናጀትና በተሳሰረ ሁኔታ መስራቱ አይ ቲንክ በጣም ጠቀሜታ አለው ብዬ እገምታለሁ። እና እኛም አንደኛው የጎበያ አፓችን ጎል እሱ ነው። ሰውን ከካስተመር ጋር በማገናኘት የቴክኖሎጂ ካምፓኒዎችም ማለት ነው ኢትዮጵያ ኢትዮጵያውያን ሆን የሚያደርጓቸው እዚህ አካባቢ ከሰው ጋር በማገናኘት ኮርሶችም የሚሰጡ አሉ። በተናጠልም የሚያስተምሩ ልጆች አሉ እንደዛ እንደዛ በማገናኘት ሰው የላቀ ደረጃ ላይ እንዲደርስ ህብረተሰቡ የላቀ ደረጃ ላይ እንዲደርስ ለማድረግ እየጣለ ነው እና ባለው ሁኔታ ከነበረው በጣም ተሻሽሏል ብዬ እገምታለሁ። ብዙ በአይቲ ፊልድ የተሰማሩ ልጆች አሉ። ኤልኤልሲ ካምፓኒ ከብተውም የሚያስተምሩ እንደኛም ተመሳሳይ የሆነ አፕሊኬሽን የሚሰሩ አሉ እና ይሄ በጣም መልካም ነገር ነው ብዬ እገምታለሁ። ከሱ የበለጠ ደግሞ እንዲጠናከር ያው ተሳስሮ አብሮ እየተቀናጁ መስራቱ በጣም ጠቀሜታ ያለው እና የላቀ ደረጃ ላይ ሌሎችም የማህበረሰብ ክፍሎች የደረሱበት ደረጃ እንድደርስ እናደርጋለን። አገሩ እንዳልከው ቫስት ነው። ብዙ ሪሶርስ አለው። በዛ መሰረት ደግሞ ብዙ ሰው ትልቅ ደረጃ ላይ መድረስ የሚችልበት ሁኔታ አለ እና በእኔ አመለካከት አይ ቲንክ አብረን ተባብረን የምንሰራ ከሆነ ጥሩ ጥሩ ደረጃ ላይ እንደርሳለን ብዬ ገምታለሁ። አመሰግናለሁ። ከመለየታችን በፊት እንግዲህ፣ ለአሁኑ ቀደም ብለን በጠቀስናቸው ናቸው ምርቶች ከህዝቡ ጋር ተዋውቃችኋል፣ ከማህበረሰቡ ጋር ተዋውቃችሁ ልታደርጉት የምትችሉትን ልትፈጽሙት የምትችሉትን ብቃት እያሳያችሁ ይመስለኛል። የመጪ ዘመን ህልማችሁ ምንድን ነው? ምን አይነት ነገሮችን ለማምጣት አስባችኋል? ጥላሁን ወደ አንተ ልምጣ። ለመጪው እንግዲህ ያሰብነው ነገር እንዳልኩ ልጆችን ማነጽ ማስተማር ቋንቋቸውን፣ ባህላቸውን፣ ሀገራቸውን እንዲያውቁ ማድረግ ነው ዋናው ዓላማችን እና እንደሚታወቀው አገራችን ወደ ሰማኒያ እና ከዛ በላይ ቋንቋዎች አሉ። ከዛ ውስጥ ዋናውና ተብሎ የሚታሰቡ ቋንቋዎች ላይ ሰርተን በቋንቋቸው በባህላቸው መሰረት የሚሆን መጽሐፍ አዘጋጅተን ሁሉም ሰው እንዲማር ሁሉም ሰው ሁሉንም ቋንቋ ቢችል እንደው እንትኑ ኖሮን ሁላችንም ሁሉንም ቋንቋ ብንችል ከሰው መግባባት ነው የሚያተርፍልን፣ ሌላ ምንም ያተርፍልን ነገር የለም እና ከሰው ያግባባናል ቋንቋ በጣም ጠቃሚ ነገር ነው እና እሱ ነው ዋናው ዓላማችን። እኛ ከዚህ በኋላ በሚቀጥሉት ትኖች በተለያዩ ቋንቋዎች እንደዚህ አይነት መሰል መጽሐፍት እና ከዚህም በተረፈ በጣም ትምህርት የሚያስፈልጉ ማቴሪያሎችን ማዘጋጀት እና ለማህበረሰቡ ማቅበር ማቅረብ ሲሆን ከዚህ ኮሚኒቲ ራሱ ወጥተን ወደ ኢትዮጵያ ሄደን ኢትዮጵያ ውስጥ የሚደረጉ የትምህርት ድጋፎችን ለማድረግ እያሰብን ነው እና የኛ የወደፊት እቅዳችን እንግዲህ ዋናው ነገር ልጆች በጥሩ ትምህርት በጥሩ ስነ ምግባር አንጾ እንዲያድጉ ማድረግ ነው። ብርሃኑ፣ እንግዲህ ወደ ማጠቃለሉ እየደረስን ነው። በአንተ በኩልስ ምን አይነት ነገሮችን ይዞ የመምጣት እቅድ አለ ለወደፊቱ? አዎ። አሁን በሾርት ተርም ፕላናችን ወደ አራት አምስት ወር ሶስት አራት አምስት ወር ውስጥ ላንች የምናደርግ ፊቸር አለ። እሱም በአብልቲቱ ኦርደር የሆነ ምግብ ወይም የሆነ አይተም ኦርደር አድርጎ ከማርኬቶች ከሬስቶራንቶች ፒክ የሚደረግበት ወይም ደልቨር የሚደረግበትም አማራጮች እዛ ላይ በርተን እየሰራን ያለ ነው። ይሄ ደግሞ ዋናው ጠቀሜታው ምንድን ነው? ሰው መስመር ላይ የሚቆምበትን ጊዜ በተቻለ መጠን ከት ለማድረግ ነው። ያው መቶ ፐርሰንት ለችግሩ መፍትሄ ባይሆንም የላቀ አስተዋጽኦ ይኖራል ብለን እንገምታለን። እሱ ላይ ማለት ነው። ከዛ የበለጠ ደግሞ ከዛ ጋር ተያይዞ የሚመጡ ጥሩ ጥሩ ነገሮች አሉ። ያው ጥሩ ካስተመር ሰርቪስ፣ ጥሩ ካስተመር ኤክስፔሪንስ ይኖረዋል ሰው። ቢዝነሶችም ብዙ ነገር ትራክ የሚያደርጉበት ሜተድ ይገኛል ማለት ነው። ሴልስ፣ ሬቨኒው፣ ፕሮፊት ማርጅኖቻቸውን ለማየት ከፈለጉ፣ ቤስ ሰሊንግ ፕሮዳክት እንደዛ እንደዛ፣ በአፕ ላይ ኦርደር የተደረጉትም ማለት ነው። በዛ መሰረት ቢዝነሳቸውን ሞር ዳታ ድሪቭን በማድረግ እንዲሰሩ ለማድረግም ጠቀሜታ ላይ የሚውለው ፋንክሽናሊቲዎችን አድ እያደረግን ነው። ከዛ በተጨማረ ከዛ በተጨማሪ ደግሞ ያው ጂኦግራፊክ ሎኬሽን ኤክስፓንድ አድርገን ወደ ኖርዘ አሜሪካ፣ ወደ ኢትዮጵያም በደንብ ኤክስፓንድ እያደረግን ከበረጃችንም ማሳደግ ነው። እና እነዚህ እነዚህ ናቸው ያሉን የሾርት ተርም ና የሎንግ ተርም ጎሎቻችሁ ማለት ነው። እጅግ በጣም አመሰግናለሁ። ጥላሁን አለማየውና ብርሃኑ በየነ፣ ትውልድ ኢትዮጵያ ላይ ያነጣጠሩ የቴክኖሎጂ ምርቶችን በማቅረብ ላይ ያላችሁ ወጣቶች ናችሁ። ጅምራችሁ ተሳክቶ ዳግም ደግሞ በስኬት ታሪኮቻችሁ እንደምንገናኝ አስባለሁ። ላካፈላችሁን ነገር ሁሉ በእጅጉ አክባሪ ነን። በጣም አመሰግናለሁ። አመሰግናለሁ። አመሰግናለሁ። እያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። እያስተናገድኳችሁ ያለሁት ሀብታም ስዩም ነኝ። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃን ጋብዛችሁ ከተወዳጆቹ የኢትዮጵያ ሴት ሙዚቀኞች መካከል አንዷ ናት ሚካያ በኃይሉ። እጅግ ተወዳጅ ከሆኑ ሥራዎቿ መካከል ለማልምህ የሚለው በመቀጠል ይሰማል። የሚኬያ በኃይሉም ተወዳጅ ሙዚቃ ለማለምህን ነው። ቀደም ብለን ያስደምጥ ናችሁ ያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ ስንሻገር የደቡብ ኢትዮጵያ ክልላዊ መንግስት ክልሉን በሁለት አዳዲስ ክልሎች ከፍሏል እየተባለ የሚወራው እውነት አለመሆኑን የሰላምና የጸጥታ ቢሮ ኃላፊዎች አስታውቀዋል። የክልሉ መጪ ሁኔታ የሚወሰነው ከክልሉ ሕዝብ ጋር በሚደረግ ምክክር ነው ሲሉ በምክትል ርዕሰ መስተዳደር ማዕረግ የመልካም አስተዳደር ዘርፍና አስተባባሪው አቶ አለማየሁ በውዲ ለአሜሪካ ድምፅ ተናግረዋል። የክልሉን ፖለቲካ በቅርብ እንደሚከታተሉ የሚናገሩ የፖለቲካ ሳይንስና የማህበረሰብ ጥናት ምሁራን ደግሞ የክልሉ ጣፋንታ መወሰን ያለበት በህገ መንግስታዊ አግባብ ነው ይላሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ቀጣዩን ልኩልናል። ቀድሞ የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል አካል የነበሩት ስዳማና የደቡብ ምዕራብ ኢትዮጵያ ህዝቦች ክልሎች ባለፉት ሁለት ዓመታት ውስጥ በራሳቸው ተደራጅቷል። የተቀሩት ዞኖች በክልል የመደራጀት ጥያቄያቸው የመጨረሻ ምላሽ የሚያገኘው ከክልሉ ህዝብ ጋር በሰከነ መንገድ በሚደረግ ምክክር ነው ሲሉ በምክትል ርዕሰ መስተዳድር ማዕረግ የክልሉ የመልካም አስተዳደር ዘርፍ አስተባባሪና የሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲ ለአሜሪካ ድምፅ ተናግሯል። ምክክሩ ከመቼ ጀምሮ የተደረገ እንደሆነ የሚገልጥ ማብራሪያ ባይሰጡም በክልሉ ቀጣይ ተፈንታ ላይ የሚወስን ምክክር እየተደረገ እንደሆነ አመላክቷል። ጊዜ ወስደን እየተነጋገርን ነው። መልክ ይይዛል። ስለዚህ ህዝቡ ተረጋግቶ እዛ ማዕቀፍ ውስጥ ሆነው መቀጠል አለበትና የጀመርነው ስራ አለ። ግን ውጪ እንደሚሟረተው እንደዚህ ከፋፍሎ ክልል አፍርሰን እየሄድን አይደለም። ይሄ በአግባቡ መታየት አለበት። የህግ በላይነትን እያስከበርን እንደምነድ መታወቅ አለበት። በህግ ማዕቀፍ ውስጥ ነው የሚፈቱት እነዚህ ችግሮች። የክልሉን ፖለቲካ ሁኔታ በጥልቀት እንደሚከታተሉ የሚናገሩት የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ ዳሌ ደግሞ ትችት አዘል ግምገማ አላቸው። ጥናት ቀርቶ ህዝብ አወያየን ያሉትንም ኦልሬዲ አወያይተው ነበር እኮ አወያይተው ያወያዩት ውጤት እዚህ መመለስ አቅቷቸው ፌዴሬሽን ምክር ቤት እኮ ልከዋል፣ ሁሉንም አሁን እንደገና ተመልሰው ውይይት የሚሉት ነገር ቅድም እንዳልኩ ህዝብን ለግጭት የሚጋብዝ እንጂ በጥርጣሬ የሚጋብዝ እንጂ መፍትሄ የሚያመጣ አይደለም። በወላይታ ሶዶ ዩኒቨርሲቲ የማህበረሰብ ቅርስ ጥናት ረዳት ፕሮፌሰር ዮባቻ የክልሉን የወደፊት ሁኔታ በተመለከተ ግልጽ የሆነ ነገር የለም ይላሉም። ከመንግስት ዘንድ ምንም የታወቀ ነገር የለም። ከዛ ውጡ የሚባል ነገር እስካሁን አልደረሰም። እንግዲህ እኛ እያየን የጠበቅን ነው። አዋሳ ንቀጥል፣ ከዛ የት ንውጣ? የሚታወቅ ነገር አልወጣም። ከመንግስት በኩል የወጣ ነገር የለም። ክልሉ ከሰኔ ሰላሳ ሁለት ሺህ አስራ አራት ዓመተ ምህረት በኋላ ለሁለት ይከፍላል የሚል ጭምጭምታ ይሰማል ያሉት አቶ ዳያሞም በክልሉ የወደፊት እጣፈንታ እርግጠኛ መሆን እንደማይቻል ጠቁመዋል። አንድ በኩል ለሁለት ተከፍላል ይባላል በአንድ በኩል ደግሞ አልተከፈለም ይባላል። እኔ ወይ ኦፊሻሊ ደግሞ ባለስልጣናትንም መንግስት ሰራተኛንም ጠርተው በቃ የሚቀጥለው ስነ ያልቃል ይላሉ። ዛሬ አደባባይ ወጥተው ግን ይሄ ነው የሚል ነገር የለም። ስለዚህ ሰው አሁን የቀረው በተለይ እኔ መንግስት ሰራተኛው በብዛት ያወራኛል፣ ጭንቅ ላይ ነው ያለው። ምን እንደሆነ አይታወቅም። ውስጥ ውስጡን ይወራል የሚል ነገር ነው ያለው እና ይሄ በጣም ስለ ነገ ለማቀድም አስቸጋሪ ነው። አቶ አለማየው ባውዲ ግን ይህንን አስተባብሏል። ክልሉ ለሁለት ተከፍሏል፣ ማይከል እዚህ ሆኗል፣ ክልሉ ፈርሷል እያሉ የምኞት እንበለው ሟርት እንበለው መንፈሳዊ እይታ እንበለው በጣም አወዛጋቢ በሆነ መንገድ የሚያጦዙ ኃይሎች አሉ። ቅድም እንዳነሳውት በፍጹም ተቀባይነት የሌለው አንድም ሁለትም ሶስትም አራትም እያሉ ሀገር እንዲፈርስ እድል በሚፈጥር መንገድ ይሄን ዲዛይን አድርጎ ለሚሰሩ ሰዎች እድል በሚሆን መንገድ ዜጎች እርስ በርስ እንዲጨፋጨፉ በሚያግዝ መንገድ የሚጦዞውን የሚደረገው ጽንፈኝነት በፍጹም ተቀባይነት የለውም፣ አይታገስም፣ መንግስት ይዝላል። አቶ ዳየሞ ዳሌ ደግሞ የጥያቄዎቹ ፈጥኖ አለመመለስ ነው ለአልዋልታና ውድ ዋጋ ለሚያስከፍል ችግር በር የሚከፍተው ባይ ናቸው። ማስታመም በአሉባልታ ላይ መመስረት፣ ህዝብን ማጋጨት፣ የክልል ሰላሙን እያጣ እያጣ እያጣ ሄዷል። በክልል አደረጃጀት ረገድም በዞን አደረጃጀት ረገድም ግልጽ ያለ መልስ ስለማይሰጥ መልሱ ደግሞ በህጋዊ ፕሮሰስ ስላልሆነ በካድሬ ስብሰባ ስለሆነ ህዝብ ጥርጣሬ ውስጥ ገብቶ ግጭት ውስጥ እንዲገባ ነው የሚያደርገው። ስለዚህ አደገኛ ነው። አሁን ያለው ሁኔታ ከቀጠለ ህዝብን የማጋጨት ተሞክሯቸውን ይቀጥላሉ። ስልጣን ላይ ለመቆየት ደግሞ ማጋጨት ያው ህዝቡ ነው የሚጎዳው፣ እንጂ ባለስልጣናቱ ተጠይቀው አያውቁም እንደምታውቁት። ስለዚህ ለግጭት ነው መንገድ እየከፈተ ያለው የሚል ስጋት ነው ያለ። የተነሱት የመዋቅር ጥያቄዎች መመለስ ያለባቸው በሳይንሳዊ ጥናት ውጤትና በዲሞክራሲያዊ መንገድ እንደሆነም የክልሉ መንግሥት እንደሚያምን የጠቆሙት አቶ ለማየሁም ህዝቡ የክልል ጥያቄ የሚያቀርበው ፍትሕን መልካም አስተዳደርና እኩል ተጠቃሚነትን ስለሚፈልግ እንደሆነም ተናግሯል። ከተፈቀደም የሚፈቀዱ ክልሎች ለህዝብ የሚጠቅም ለህዝብ የተሟላ አገልግሎት የሚሰጥ ሀገራዊ አብሮነታችንም የሚያጠናክር መሆን መቻል አለበት። ህዝቦች የልማት ጥያቄ ነው የሚያነሱት። ክልል ብሎ የሚያነሱት አለማንም ነው። አሁን በየአካባቢው ከህዝቡ ጋር ከምሁራኑ ጋር ከአመራሩ ጋር ውይይት እየተደረገ ነው ያለው። አቶ ዳያሙ ደግሞም በህገ መንግስት የተደነገገ የመፍት ጥያቄ እንደምን በጥናትና በምክክር ይፈታል ሲሉ ይጠይቃሉ። በህገ መንግስት መሰረት የመጣ ጥያቄ አይ አጥንቼ ነው አትልም። ማንህና ነው አንተ ከህግ በላይ መሆን እኮ ነው የሚያሳየው። ኦልሬዲ ወይ ቅድም እንዳልኩ ኦነስት ከሆንክ ኦነስት ከሆንክ ህገ መንግስቱን ነው የምታሻሽለው። የወላይታ ሶዶ ዩኒቨርሲቲ ረዳት ፕሮፌሰር እዮባቻም ሀሳብ አላቸው። ከዚህ በኋላ ህዝብን በማያንከራትቅ መልክ ለምሳሌ አይደል ለወላይታ ትንሽ ነገር አንሳ ካልከኝ ኃይለ ሥላሴ ጊዜ በሲዳሞ ተክላይ ግዛት ወላይታ አውራጃ ተብሎ ይርጋለም እንሄድ ነበረ። ኃይለ ሥላሴ ሲወርድ ደርግ መጣና ወደ ሰሜን ነው ብሎ ደግሞ ወደ ካች ወሰደ። ሶስተኛ ደግሞ ኢህአዴግ ሲመጣ ደግሞ ኖ ብሎ ደግሞ እንደገና ደግሞ ወደ አዋሳ መለሰ። ደግሞ አሁን ደግሞ ከአዋሳ ወስደ ደግሞ ሌላ ቦታ ብሎ ወይ ከፋ ወይ ወደ ቦታ ብጭ ህዝብ ምሁራን አለ ይነት እገምታለሁ የህዝብን ኢንተረስትን ባማከለ ማዕከላዊነትን ባማከለ ህዝብ ቁጥርን ባማከለ እድገትን ባማከለ ሰው በተማሪ ህዝብ ቁጥርን ባማከለ ከተሞች እድገት ደረጃን፣ መሰረተ ልማትን እነዚህን ባማከለ መልክ ብዙ ብካሄድ ያው መንግስት የሄደው ነገር እንቀበላለን። ምሁራን የመፍትሄ ምክር ሀሳብ የተጠየቁ ሲሆን አቶ ዳያሙም ይህንን ብሏል። ህገ መንግስት ማሻሻያ ማካሄድ ነው የሚያስፈልገው። ህገ መንግስት ማሻሻውን በግልጽ መንገድ ማካሄድ ነው ያ እስከሚሆን ድረስ ደግሞ ለሚመጡ ጥያቄዎች መልስ ካልተሰጠ ወደ ህገ መንግስት ትርጓሜ በኮንስቲቱሽናል ፕሮሲጀር ፌዴሬሽን ምክር ቤት ሄደዋል። ጥያቄዎቹ ፌዴሬሽን ምክር ቤት ማይመልስበት ምክንያት ጊዜ ያለው ሁለት ዓመት ምናምን ይመስለኛል። በዛ መሰረት ለህገ መንግስት አጣሪ ጉባኤ ሄደው በዛ በሚሰጥ ውሳኔ መገዛት ነው የሚሻለው። በደቡብ ክልል ውስጥ የሚነሱ የማንነትና የመዋቅር ጥያቄዎች ብዙ ህይወት የጠፋባቸውና ንብረት የወደመባቸው እንደሆኑ ይነገራል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ። ቀጣዩ ዘገባ በአፍሪካ አህዮች ላይ ስለተደቀነው ስጋት ይነግረናል። በአብዛኛው የአፍሪካ ገጠር ነዋሪዎች አህዮች አንዱ የመኖሩ ዋስትና ናቸው። እንደ ልብ በየቦታው የሚገኙ ሊመስል ቢችልም፣ አሁን ግን አንዳንድ የአፍሪካ ሀገሮች አህዮች ጭራሽ እንዳይጠፉ ስጋት ላይ ናቸው። ኤጂያው የተሰኘና በቻይና ታዋቂ የሆነ ባህላዊ መድኃኒት የሚሠራው ከአህያ ቆዳ ነው። በአፍሪካ በየአካባቢው ያሉ የመንደር ጉልበተኞች በሚሊዮን የሚቆጠሩ አህዮችን በመስረቅና በአሰቃቂ ሁኔታ በመግደል የቻይናን ከፍተኛ ፍላጎት ለማርካት እየተሯሯጡ ነው። ኬት ብራትሌት ከጆሃንስበርግ የላከችውን ዘገባ እንግዱ ወልዶ ያቀርበዋል። ኦስካር እና ፕሬስሊ ተብለው የሚጠሩት አህዮች እድለኛ አህዮች ናቸው ትለናለች የቪኦኤዋ ኬት ባርትሌት በላከችው ዘገባ። ተሰርቀው ለመታረድ በሚጓዙበት ወቅት እነርሱን የያዘው ጫኝ መኪና በጸጥታ አስከባሪዎች ተደርሶበት በጭካኔ ከመገደል ተርፈዋል። ሱ ዴቪስ ክላርክ ኦስካርና ፕሬስሊ የተባሉትን እነዚህ አህዮች በጉዲፈቻ ተቀብለው እያኖሩ ነው። ትንሽ ግትር ናቸው፣ ግን ደግሞ ይቅርባዮችና አፍቃሪዎች ናቸው። መጥፎ ቀን ካሳለፍክ ማድረግ ያለብህ ጥሩ ነገር ቢኖር አህያን ማቀፍ ነው። ኦስካርና ፕሬስሊ አሁን በደቡብ አፍሪካ በሚገኝ አውላላ ሜዳ ላይ ዘና ብለው ይውላሉ። በዚህኛው የዓለም ክፍል ያሉ ሌሎች አህዮች እንደ እነርሱ ዕድለኞች አይደሉም። ኤጂያው የተሰኘውን መድኃኒት ለማምረት በአገሯ በቂ አህያ ማርባት ያልቻለችው ቻይና ፍላጎቷን ለማርካት ከቅርብ ዓመታት ወዲህ ወደ ሌሎች ሀገሮች ማማተር ጀመረች፣ ይለናል በእንግሊዝ በጎ አድራጎት በሚንቀሳቀሰው ዳንኪ ሳንክቹሪ በሚባለው የአህዮች መጠለያ የሚሰራው ሳይመን ፖፕ። ኤጂያው የተሰኘውን መድኃኒት ከፍተኛ ፍላጎት ለማርካት ቻይና ዓለምን መዳሰስ ነበረባት። ያ ማለት ደግሞ አህዮች በብዛት ወደሚገኙበት እንደ አፍሪካ ያሉ አህጉራት ላይ ማተኮር ነበር። በአፍሪካ አህዮች ለምዕተ ዓመታት ሸክም ሲያጓጉዙ ኖረዋል። በአፍሪካ አንዳንዶች አህዮቻቸውን ለመሸጥ ፍላጎት ሲያሳዩ፣ ሌሎች ግን አይፈልጉም። በዚህ ምክንያት ወንጀለኛ ቡድኖች ተደራጅተው አህዮቹን መስረቅ ያዙ። ባለሙያዎች እንደሚሉት አህዮች የሚገደሉት እጅግ አሰቃቂ በሆነ ሁኔታ ነው። ብዙ ጊዜ በመዶሻ ተመትተው ሲገደሉ፣ አንዳንዴ ከነ ህይወታቸው ቆዳቸው ይገፈፋል። ዶንኪ ሳንክቹሪ እንደሚገምተው አንድ ነጥብ አምስት ሚሊዮን የሚሆኑ አህዮች ለቆዳቸው ሲባል ይሰረቃሉ። ከስርቆት የተመለሱትን አህዮች የሚንከባከበው ፍራንሲስ ኮሲ እንደሚለው እነዚህ እንስሳት በብዙ የአፍሪካ ገጠር መንደሮች ለሚገኙ ህዝቦች የህይወታቸው አካል ናቸው። ሰዎች የሚታመሙ ከሆነ መኪና የለንም፣ ሌላ መጓጓዣ የለንም። ህሙማንን ወደ ሆስፒታል ለመውሰድ አህዮችን እንጠቀማለን። በደቡብ አፍሪካ በእንስሳት ላይ የሚፈጸም ጭካኔን ለመከላከል የተቋቋመው ምክር ቤት ውስጥ መርማሪ የሆነችው ግሬስ ደላንጅ እንደምትለው የተሰረቁ አህዮች ወደ ትንሹ ሀገር ሌሴቶ ተወስደው ከተገደሉ በኋላ ወደ ቻይና ይላካሉ። We're finding a lot of the trade is going from South Africa into Lesotho. And the uh, Ginitachan Kohona, Bazati Alla Choahayuch, Kadabu Africa, with the Lesotho Yato saruno. And the Tadrago, with the China and the Mios Tuturgatanya de Lenum. Malalbat, Kaleso Tok, Alla Lihonichalal. Kaleso Tubalas and Anatgar Subsavadraganal. Nursum, good down, Yamarum Maruno. With the China and the Mihid, gilsano. በዶንኪ ሳንክቹሪ እና በኦክስፎርድ ዩኒቨርሲቲ ተመራማሪዎች በጋራ የተሠራ ጥናት ባለፈው ግንቦት እንዳሳየው ሕገወጥ የአህያ ንግድ ሌሎች ዘራቸው በመመናመን ላይ ያሉ የዱር እንስሳትን ሕገ ወጥ መንገድ ለማውጣት ምክንያት ሆኗል። እንደ ዝሆን ጥርስ፣ ፓንግሊን፣ አቦሎኒ የመሳሰሉትን እንዲሁም ሕገወጥ አደንዛዥ ዕጾችን ለመላክ በተዘጋጁ የአህያ ቆዳዎች ውስጥ ተገኝተዋል። ሳይመን ፖፕ እንደሚለው አሁን የአፍሪካ ሀገሮች በትብብር ችግሩን ለማስቆም እርምጃ መውሰድ ጀምረዋል። የአህዮች ቁጥር እጅግ ተመናምነዋል በማለት ታንዛኒያ ባለፈው ወር የአህያን የውጭ ንግድ ከልክላለች። በቻይና የኤዥያው ፍላጎት እስካለ ድረስ ግን በአፍሪካ የሚገኙ አህዮች የወንጀለኛ ነጋዴዎች ኢላማ መሆናቸው ይቀጥላል። ኬት ባርትሌት ከጆሃንስበርግ ለላከችው ዘገባ፣ እንግዲህ ወለኔኝ ከአሌክዛንድሪያ ቨርጂኒያ። ከአሜሪካ ድምፅ የቅዳሜ ምሽት ዝግጅታችን ይቀጥላል። በአምቦ ዩኒቨርሲቲ ውስጥ ኤፕላስ የደረደሩ ሶስቱ ጓደኛሞች በቡድን ማጥናታቸው ለዚህ ውጤት እንዳበቃቸው ተናግረዋል። ባለፉት አራት ዓመታት በኮምፒውተር ሳይንስ ትምህርታቸው በ46 የትምህርት አይነቶች ከ33 እስከ 40 በሚደርሱት የትምህርት ዘርፎች ኤፕላስ ሲያገኙ በቀሩትም ያመጡት ውጤት ኤ መሆኑን እነዚህ ተማሪዎች ይገልጻሉ። ናኮር መልካ ከአምቦ ጥንቅሩን ልኳል። አምቦ ዩኒቨርሲቲ ባለፈው ሳምንት ውስጥ በአካሄደው የምርቃት ስነስርዓት ላይ ሶስቱ ጓደኛሞች የታዳሚዎችን ቀልብ ስበዋል። ሁሉም በኮምፒውተር ሳይንስ የተመረቁ ሲሆን ኤልያስ እርጳሳ አርባ ኤ ፕላስ እና ስድስት ኤ በማምጣት የከፍተኛ ማዕረግ ተመራቂ በመሆን ዋንጫ አንስቷል። ጓደኞቹ በቀለይ አደሳ እና ዘሩባቤል መላኩ ደግሞ 37 እና 33 ኤ ፕላስ እና በቀሩት የትምህርት አይነቶች ደግሞ ኤ በማምጣት ሁሉም አራት ነጥብ ያስመዘገቡ ሲሆን ከዩኒቨርሲቲው ተማሪዎች መካከልም ከአንደኛ እስከ ሶስተኛ ደረጃ በመውጣት ተሸላሚዎች ሆነዋል። ኤልያስ በኦሮሚያ ክልል ምዕራብ ወለጋ ዞን ጎሪ ከተማ ውስጥ ተወልዶ ትምህርቱን እዛው በመጨረስ ወደ አምቦ ዩኒቨርሲቲ መግባቱን ተናግሯል። ከፍተኛ ውጤት ለማምጣት የቻለበትን ምክንያት ለጋቢና ቪዮ ገልጿል። ኮምፒውተር ሳይንስ ዳኔሮን በረዳ ኤብፈሙ ቀብቲ ኦላና ዳ ከናኔቲን ኤብፈሜ ቀብቲ አፍርቱቃ ድዋ ዳኒ ዳ ከናኔ ኤብፈሜ በኮምፒውተር ሳይንስ ተምሬ ስጨርስ በከፍተኛ ውጤት ማለትም አራት ነጥብ ዜሮ ነው የተመረኩት። ይህንን ውጤት እንዳመጣ ያገዘኝ የተለያዩ አስቸጋሪ ሁኔታዎች ቢኖሩም ጠንክሬ በመስራቴ እና ለአላማ በመቆሜ ነው። ለትምህርቴ ከፍተኛ ትኩረት በመስጠቴ ነው ለዚህ ውጤት የበቃሁት። ጓደኛው በቀለም ስለስኬቱ ስኬቱ ሚስጥር፣ አብራርቷል። በአሪፍ ውጤት ለመውጣት ለምን ተማሪ ስለሆንኩኝ ብቻ በትኩረቴም ሙላ ትምህርት ላይ ስለነበር ሌላ ስራ ስላሌለብኝ ሌለብኝ ሁሌም ማጥናትና ከትምህርት ጋር ተያያዥ የሆኑ ስራዎችን ነው የሚሰራ ማጥናት እና ፕሮጀክቶች መሰራት እና የመሳሰሉትን ነበረ ጊዜ እያሳለፍኩ የነበረው እና እናም ይህን ነጥብ በማምጣት አንደኛው ረዳኝ ማጥናቴን ነው፣ እና ሁለተኛው ደግሞ ጓደኝነት በጣም ጠቅሞናል። ዘሩባቤልም በበቀለ ሀሳብ ላይ ያክላል አፉር ጡቃ ዜሮ ዳን ቀጥዮ ዳና ጅቹ ቀብጢ ከና ውጨቹ ከሰት የሪኙማን ባየ ፈይዳ ጉዳኑ ፍቀባቴ ዝራ በአራት ማለትም በከፍተኛ ውጤት ተመርቄያለሁ። ከጓደኞች ጋር መስራቴ ትልቅ አስተዋጽኦ አለው። ተባብሮ በአንድነትና በጓደኝነት መስራት ምን አይነት ውጤት ማምጣት እንደሚያስችል በዚያ አይተናል። ይህ ውጤት በአንድነት በፍቅርና በጓደኝነት የመስራታችን ውጤት ነው። ጓደኛሞቹ ስለ ጓደኝነታቸው እና የቡድን ስራ ስለሚያስገኝ ውጤት አብራርተዋል። በጣም ጠቅሞናል እና እኛ ሶስት ነን እዚህ ካምቦ ዩኒቨርሲቲ በአሪፍ ውጤት ወይ ደሞ በአራት የወጣ ነው። እኔ ኤልያስ እና ዘሩባቤል ነው። እኛ ሶስታችንም አራት አራት ነው ያመጣ ነው። እና በጣም ከፍተኛና አሪፍ ነጥብ ነበር። ከነጥቡ በላይ ደግሞ አንደኛው ሰው ምማርበት ልማርበት የምገባው አንደኝነታችን ነው። ወይንም ደግሞ አንድ ነን። እንዴት ነጥብ ማምጣት እንደሻል ነው እኛ የምናውቀው ያው ሰዎች የሰዎች ባህሪ ትንሽ አንድ ሁለት ወይ ደግሞ እንዲህ ተማሪዎች ጎበዝ አንድ ላይ ሲሆኑ ትንሽ የመቀናናት ምናምን ነገር ሊሆን ይችላል፣ ግን እንደ አጋጣሚ ሆነው በእኛ መሀል ይሄ ነገር የለም እና በፍቅር በአንደኝነት እና በመሰማማት ነው ያሳለፍ ነው። እኛም በዚህ እንኮራለን። ሰውም ደግሞ ልረዳው ይችላል ከዚህ ስለዚህ ከነጥቡ በላይ አንደኝነታችን እንዴት ነው፣ አንድ ሆነን ይህን ነገር መስራት ቻል ነው። በጣም አሪፍ ነገር ነው። ሰውም ልማርበት ወይ ዩኒቨርሲቲ ያሉ ተማሪዎች ይህን መማር ነው ያለባቸው። ለሌሎች ተማሪዎችና ወጣቶችም መልእክት አስተላልፈዋል። ሶሻል ሚዲያ ላይ ሁልጊዜ ሰዓታችንን ማሳለፍ ጉዳቱ በጣም የከፋ ነው። ስለዚህ የምንሰራቸውን ነገር ከስራችን አኳያ እቅዳውተን በእቅዳችን ነው መኖር ያለብን። ስለዚህ ጊዜ በጣም ውድ ነው፣ መጠቀም ነው ያለብን። ይሄ ደግሞ ጊዜ ፈጣሪ የሰጠን በእኩል የሰጠን ስጦታችን ነው ስለሆነ በአግባቡ መጠቀም ነው ያለብን ነው የምለው። ስለዚህ ተማሪዎች ጊዜያቸውን በአግባቡ መጠቀም ነው ያለባቸው፣ ግባቸውን ለመድረስ ማለት ነው። በአምቦ ዩኒቨርሲቲ የዴቨሎፕመንታል ሳይኮሎጂ መምህር አያንሳ አብዲሳ ስለ ጓደኝነትና የቡድን ስራ በጎ ተጽዕኖ የሚሉት አላቸው። እንግዲህ በተለይ በእድሜ በሚቀራረቡ ጓደኞች መካከል የሚመሰረተው ጓደኝነት በብዙ መልኩ አዎንታዊ የሆነ ባህሪን እንዲያዳብሩ ምክንያት ሊሆን ይችላል። በተለይ ወደ ትምህርትና የሚመጣ ሶስት ዋና ዋና ነገሮች ላይ እንትልሉ ይችላሉ። አንደኛ ለትምህርትና ለትምህርት ቤት ያላቸው አመለካከት በጣም አዎንታዊ እንዲሆን ሊሆን ይችላል። ሁለተኛ ደግሞ በትምህርታቸው የሚያመጡት ስኬት ላይ አሁንም ተረዳድተው በመተጋገዝ እንዲሰሩ እና ያሰቡት ውጤት እንዲያመጡ ምክንያት ሊሆን ይችላል። ሶስተኛው የትምህርት ሁኔታ የረዥም ጊዜ እቅድ ነው። አንዳንዴ የረዥም ጊዜ እቅድ ሲያቅዱ በአብዛኛው የሚግባቡ ጓደኞች ከሆነ በእቅዳቸው መሰረት ለመስራት የሚያስችላቸውን ሁኔታ እንዲሁም አስፈላጊ የሆኑ ሪሶርሶች ማቀል ላይ በጣም አስተዋጽኦ ሊያደርግ ይችላል አዎንታዊ የሆነ ግንኙነት በጓደኞች መካከል ካለ ጓደኛዎቹ ለወደፊቱም ቢሆን የሁለተኛ ዲግሪ ትምህርታቸውን ለመማርና አገራቸውን በእውቀታቸው ለማገልገል ከፍተኛ ፍላጎት እንዳላቸው በመግለጽ ለአመርቂ ውጤት እንዳበቃቸው የመሰከሩለትን ጓደኝነትም እንደሚቀጥሉ አመልክተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ የተከበራችሁ አድናቂዎች ለምሽቱ ያሰናዳናቸው ዝግጅቶች በዚህ ተጠናቀዋል። መሰናደውን እየመራህ የቆየሁት ሀብታሙ ሰይድ ነኝ። ዋና አዘጋጅ ደግሞ ጽዮን ግርማ ነው። በሁሉም ስፍራዎች ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። ሰናይ ምሽት ይሁንላችሁ።